ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኦል ፓርቲስ ማስት ሪኮግናይዝ ሲምፕል ትሩስ ዘርዝ ኖው ሚሊተሪ ሶሉሽን። ሁሉም ወገኖች ቀላሉን እውነት ማወቅ አለባቸው፣ ወታደራዊ መፍትሄ የለም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው። እንደ ቀድሞዎቹ ሁሉ የጋራ አቋም ሳይዝ በተጠናቀቀ በተጠናቀቀውና ትናንት በተካሄደው በኢትዮጵያ ጉዳይ ላይ ያተኮረው የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ከተናገሩት የተወሰደ ነው። ዝርዝሩን ይዘናል። በለጧ ቪሬስ ይቀርባል። በታላቁ የሕዳሴ ግድብ ላይ ጥቃት ለማድረስ በሱዳን ድንበር አቋርጦ የገባውን ሸማቂ ቡድን በሶስት ቀናት ወታደራዊ ዘመቻ መደምሰሱን የኢትዮጵያ መከላከያ ሚኒስቴር አስታወቀ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ነሐሴ 21 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ደረጀ ደስታ፣ ከፕሮግራም አቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሀንዲሱ ሲድራክ ፍራንክሊን፣ ከዋና አዘጋጁ ሰለሞን አባተ፣ ከዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦችና እንዲሁም በተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን ቀዳሚውን ሰዓቱን ያለም ዜና ጤና ይስጥልን አድማጮች፣ እንደምናመሻችሁ ዜናውን የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትላንት በኢትዮጵያ ትግራይ ክልልና በአገሪቱ ሰሜናዊ አካባቢዎች ባለው የጸጥታና የሰብአዊ ሁኔታዎች ላይ መክረዋል። የምክር ቤቱ ስብሰባ በአመዛኙ ያተኮረው በሰብአዊ ድጋፍ አቅርቦቶች ላይ ይሁን እንጂ እየተዋጉ ያሉ ሁሉም ወገኖች በአስቸኳይ ግጭቶችን እንዲያቆሙና ወደ ድርድር እንዲገቡ ጠይቀዋል በተጨማሪም የኤርትራ ሰራዊት ከኢትዮጵያ ሙሉ በሙሉና በአፋጣኝ እንዲወጣ ሕወሓትም ከያዛቸው የአማራና የአፋር ክልሎች ተዋጊዎቹን እንዲያስወጣ፣ የአማራ ልዩ ኃይሎችና ሚሊሻም ከምዕራብ ትግራይ አካባቢዎች እንዲወጡ ሲሉ የምክር ቤቱ አባል አገሮች አምባሳደሮች አሳስበዋል። የኢትዮጵያ መንግስትም የእርዳታ አቅርቦት በሚሳለጥበት ሁኔታ ላይ አጠንክሮ እንዲሰራና መሰናክሎችን እንዲያስወግድ ጠይቀዋል። በሙሉ ስብሰባ ላይ የተሳተፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ በመክፈቻው ላይ ባደረጉት ንግግር በጦርነት ጨርሶ መፍትሄ አይመጣም ሲሉ ያሳሰቡ ሲሆን ይህን ሀሳባቸውንም የምክር ቤቱ አባላት ተጋርተውታል። አባላቱ ኢትዮጵያን ሉዓላዊነትና የግዛት አንድነት እንደሚደግፉም በየተራ ባደረጉት ንግግር አመልክተው ዓለም አቀፉ ማህበረሰብ ኢትዮጵያ መር የሆነና በአፍሪካ በሚደገፍ የድርድርና የእርቅ ጥረትን እንደሚያበረታቱ አስታውቀዋል። በስብሰባ ላይ የተገኙት በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀስላሴ መንግስታቸው ሰብአዊ ድጋፍና አቅርቦትን ለማሳለጥ እያደረገ ያለውን ጥረትና ህወሓት ከዚህ ጦርነት ጋር በተያያዘና በአገሪቱም ላይ አድርሷል ያሉትን ጥፋት ዘርዝረዋል። ዝርዝር ዘገባ በምሽቱ አብይ ርዕስ ይዘናል። በአማራ ክልል ምዕራብ ጎጃም ዞን ጎንጂ ቆለላ ወረዳ ከሶስት ዓመት በፊት ለዶክትሬት ድግሪያቸው ጥናት በሚያደርጉት ተመራማሪዎች ላይ በደቦ ተሰባስበው ግድያ የፈጸሙ 32 ተከሳሾች ከአንድ ዓመት እስከ 20 ዓመት በሚደርስ እስራት እንዲቀጡ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ወሰነ። አስቴር ምስጋናው ዝርዝር ይዛለች። ከሶስት ዓመት በፊት ለዶክትሬት ዲግሪያቸው ጥናት ለማድረግ ወደ ምዕራብ ጎጃም ዞን ጎንጂ ቆለላ ወረዳ አዲስ ዓለም ከተማ ስለገቡ ሁለት ተመራማሪዎች የተሳሳተ መረጃ እንደደረሳቸው የተነገረ የአካባቢው ማህበረሰብ አባላት በድንጋይና በዱላ ደብድበው ገድለዋቸዋል። የተሰራጨው መረጃ ልጆቻቸውን የማይታወቅ መርፌ ወቅተው ሊገድሉ እንደመጡ የሚናገር ነበር። ከጥቅምት 132011 ዓ.ም ጀምሮ በነ መላኩ አበበ የክስ መዝገብ የቀረቡ 32 ተከሳሾች በጋራ ሰው በመግደል፣ አካል በማጉደል፣ የግድያ ሙከራ በማድረግ እና ንብረት በማውደም ጉዳያቸውን በፍርድ ቤት ሲከታተሉ የቆዩ ተከሳሾች ዛሬ ተፈርዶባቸዋል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ቀደም ሲል ብይን የተሰጠበት የክሱ ጭብጥ ተከሳሾቹ ተመራማሪዎቹ ልጆቻችንን የማይታወቅ መርፌ በመውጋት ለአደጋ አጋልጠዋቸዋል በሚል ያልተረጋገጠ ወሬ ተነሳስተው ለሶስተኛ ዲግሪ ማሞያ በወረዳው አዲስ ዓለም ከተማ የምርምር ስራ ላይ በነበረ አንድ ተመራማሪ ላይ እና በሌላ ረዳቱ ላይ የሞት በሌሎች ሶስት የጤና ባለሙያዎች ላይ ደግሞ ከፍተኛ የአካል ጉዳት በሌላ ግለሰብ ላይ ደግሞ የመግደል ሙከራ እንዲሁም መኪና የማቃጠል ተግባር መፈጸማቸው መሆኑን አመለክ አመልክቷል። ፍርድ ቤቱ ዛሬ ከሰዓት በኋላ በዋለው ችሎት በሰላሳ ሁለቱ ተከሳሾች ላይ እንደየወንጀል ተሳትፏቸው ከአንድ አመት እስከ 20 አመት የሚደርስ የጽኑ እስራት ቅጣት አስተላልፎባቸዋል። ሌሎች አምስት ተከሳሾች በወንጀሉ ስለመሳተፋቸው የቀረበ ማስረጃ ባለመኖሩ ቀደም ሲል በነጻ መሰናበታቸውን ፍርድ ቤቱ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በትናንትናው እለት በአፍጋኒስታን ካቡል አውሮፕላን ማረፊያ አቅራቢያ በደረሰው የቦምብ ፍንዳታ ከአንድ መቶ ሰዎች በላይ ህይወታቸውን ማጣታቸው ቢነገርም በረራዎች እንደገና በመጀመራቸው በዛሬው ዕለት አፍጋኒስታንን ለቀው ለመውጣት በዚያ ስፍራ በርካታ ሰዎች ተሰባስበዋል። ይሁን እንጂ የዎል ስትሪት ጆርናል እንደዘገበው ደግሞ ሌላ ፍንዳታ ሊከሰት ይችላል የሚል ነገር በመሰማቱ ብዙ ሰዎች ዛሬ አርብ አካባቢውን ለቀው መሄዳቸው ታውቋል። በሌላም በኩል የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ባሰሙት ንግግር ይህንን ጥቃት ለፈጸማችሁና አሜሪካንን ለመጉዳት ምኞት ያላችሁ ሰዎች ይህንን ተረዱት፣ ይቅር አንላችሁም ሲሉ አጥቂዎቹን ዋጋ እንደሚያስከፍሏቸው ቃል ገብተዋል። የአሜሪካ ድምፅ የፔንታገን ዘጋቢ ካርላ ባብ ያሰናዳችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በትላንትና ዕለት በካቡል ዓለም አቀፍ አየር ማረፊያ መግቢያ ላይ በአጥፍቶ ጠፊዎች አማካኝነት የመጀመሪያው ጥቃት ተፈጸመ። ከጥቂት ደቂቃዎች በኋላም ሁለተኛው የአጥፍቶ ጠፊ ጥቃት ከአየር ማረፊያው በ200 ሜትር ርቀት ላይ በሚገኘው በርን ሆቴል ፍንዳታው ተደገመ። በዚህ ጥቃት እስካሁን ድረስ 13 የዩናይትድ ስቴትስ ወታደራዊ ኃይሎች እና በትንሹ ዘጠና የሚሆኑ አፍጋኒስታናውያን ሕይወታቸውን ያጡ ሲሆን 18 የሚሆኑ የዩናይትድ ስቴትስ ሰራዊት አባላትም ጉዳት ከደረሰባቸው በኋላ ከአፍጋኒስታን እንዲወጡ ተደርጓል። ለጥፋቱ የታሊባንና የዩናይትድ ስቴትስ ጠላት እንደሆነ የሚናገረው አይኤስ የተሰኘው እስላማዊ መንግስት ኃላፊነቱን ወስዷል። ይህን ተከትሎም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አጥቂዎቹን ለመበቀል ቃል ገብተዋል። ይህንን ጥቃት ለፈጸማችሁና ዩናይት ስቴትስን ለመጉዳት ምኞት ያላችሁ ሰዎች ይህንን ተረዱ። ይቅር አንላችሁም በፍጹምም አንዘነጋውም አድንን ዋጋውን እናስከፍላችኋለን በተመሳሳይ በፔንታገን መግለጫ የሰጡት የዩናይትድ ስቴትስ ማዕከላዊ ኮማንድ ዋና ኃላፊ ጀኔራል ፍራንክ ሜኬንዚ በካቡል ያለውን ሰዎች የማውጣቱ ሂደት እንደሚቀጥል አስታውቀዋል አይሲስ ከተልኳችን አያስቆምንም፤ ይህንን ላረጋግጥላችሁ ይችላለሁ። ይሁንና አሁንም ተጨማሪ ጥቃቶች እንደሚፈጸሙ ወታደራዊ ኃይሉ ይጠብቃል። መኬንዚም ይህን መሰል ጥቃቶች የመፈጸም ፍላጎቱ እንዳለ እናምናለን፣ ሊቀጥሉ እንደሚችሉም እየጠበቅን ነው ያሉ ሲሆን ከአጥፍቶ ጠፊዎቹ ጥቃት በኋላም የተኩስ ልውውጥ እንደነበረ ለፔንታገን ባደረጉት ጋዜጣዊ መግለጫ አስረድተዋል። በአሁን ሰዓትም የዩናይትድ ስቴትስ ኃይሎች አየር ማረፊያውን የተቆጣጠሩ ሲሆን በአካባቢው ያሉ የአይንማኞች ኃይሎች እንዳረጋገጡትም ከአየር ማረፊያው ራቅ ብለው የታሊባን ኃይሎች ከዩናይትድ ስቴትስ ኃይሎች ጋር በትብብር የአካባቢውን ደህንነት ለማስጠበቅ እየሰሩ ነው። ይሁንና ዜጎችን የማስወጣት ተልእኮ እጅግ አደገኛ ነው። የዩናይትድ ስቴትስ ወታደራዊ ኃላፊዎች ለአሜሪካ ድምጽ እንደተናገሩት ከሆነ ማንንም ሰው ትተው መውጣት ባይሹም በፍጥነት ከሀገር ለቀው ቢወጡ ግን የተሻለ ነው። ለካርላ ባብ ዘገባ የደንገረመው ከዋሽንግተን ዲሲ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ናይጄሪያ ና ራሽያ የጦር ስምምነት ተፈራረሙ። በሩሲያ የናይጄሪያ አምባሳደር አብዱላሂ ሼሁ ናይጄሪያ ከሩሲያ አንድ ቢሊዮን ዶላር ያለው የጦር መሳሪያና አገልግሎት ለመግዛት መዋዋላን ለአሜሪካ ድምጽ አስታወቁ። የናይጄሪያ ኤምባሲ በዚህ ጉዳይ ላይ መግለጫ ያጣ ሲሆን ስምምነቱ በወታደራዊ መሳሪያዎች አቅርቦት ላይ ህጋዊ የሆነ አሰራር መንገድን የሚያሳይ ከሽያጭ በኋላ አጠቃቀም ስልጠናና ተከታታይ የሆኑ የቴክኖሎጂ ሽግግርና የእውቀት ግንባታን እንዲሁም ሌሎች ጉዳዮችን ያካተተ ነው ሲል አስታውቋል። ሮይተርስ ባለፈው ሐምሌ ዩናይትድ ስቴትስ ህግ አውጪ አካላት ለናይጄሪያ የአንድ ቢሊዮን ዶላር ዋጋ ያለው የጦር መሳሪያ ሽያጭ የቀረበላቸውን ሰነድ የአገሪቱ መንግስት ሰብአዊ ጥሰትን ሊያደርስ ይችላል በሚል ስጋት ሳይፈርሙ መቆየታቸውን ዘግቧል። አምባሳደሩ ከሩሲያ ጋር የተደረሰው ስምምነት ቀድሞ ከዩናይትድ ስቴትስ ጋር ስምምነት ባለመድረሱ የመጣ ተጽዕኖ እንደሆነ ተጠይቀው ከፊርማ ስነ ስርዓቱ በኋላ እንደተናገርኩት ናይጄሪያ አማራጭ እየፈለገች ሳይሆን ተደጋጋፊና የጋራ ጥቅም ነው ሲሉ መልስ ሰጥተዋል። የካሜሩንና ናይጄሪያ ባለስልጣናት በሁለቱም አገሮች ለመገንጠል የሚፋለሙትን አማጽያን በጋራ ለመዋጋት ተስማሙ። ስምምነቱ የመጣው በካሜሩንና በናይጄሪያ ባያፍራ የሚገኙ የእንግሊዝኛ ተናጋሪዎች ካሉበት አገር ተገንጥለው ነጻነታቸውን ለማወጅ በጋራ ለመታገል መስማማታቸውን ተከትሎ ነው። አቡጃ ላይ በተደረገው የስምምነቱና የድንበር ጉዳዮች ስብሰባ የናይጄሪያ ፕሬዝዳንት ሞሐመድ ቡሃሪ የደህንነት አማካሪ የሆኑት ጄኔራል ባባጋና ሞንጉኖ ገንጣዮቹ ካሜሩንና ናይጄሪያን ተባብረው ለመበጥበጥ ግንባር ፈጥረዋል ብለዋል። ጄኔራሉ አስከትለውም President Muhammad Buhari reassures you that Nigeria's territory will... ፕሬዚደንት ቡሃሪ የናይጄሪያ ግዛት የትኛውም ገንጣይ ቡድን ወዳጅ የሆነን የጎረቤት አገር ሉዓላዊነት ለማተራመስ የሚጠቀምበት መሬት እንደማይሆን ለእናንተ ለካሜሩናውያን ያረጋግጡላችኋል። በካሜሩን እና በናይጄሪያ የሚገኙ ገንጣዮች የሚያደርጉትን ስምምነትም በመከታተል በማያዳግም ሁኔታ የምናስተናግደው ይሆናል ሲሉ የመንግስታቸውን አቋም አሳውቀዋል። የኮቪድ ዜና በአፍሪካ አገሮች የኮቪድ-19 ክትባት ማዳረስ ሂደት ቀስ በቀስም ቢሆን እያደገ መሆኑን የዓለም ጤና ድርጅት ገለጸ። ይሁን እንጂ ባለጸጎቹ አገሮች ካሉበት ደረጃ ለመድረስ ግን ብዙ እንደሚቀር ሳያስገነዝብ አላለፈም። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። አዲስ በወጣ አንድ ቀዳሚ የጤና መጽሔት ጥናት መሰረት ለኮሮና ቫይረስ የተጋለጡ ሰዎች ከቫይረሱ ካገገሙ በኋላ ዘግይቶ የሚሰማቸው ስሜት በሕክምናው ባለሙያዎች ዘንድ የሚታወቀው በጥቂቱ መሆኑ አመልክቷል። ዘላሴንት የተባለው የጤና መጽሔት በጤና ማህበረሰብ አባላት ዘንድ ዘግይቶ የሚሰማው የሕመም ምልክት መጠናትና በሚገባ መታወቅ ያለበት ነገር ነው ብሏል። ከምልክቶቹ ድካም፣ መተንፈስ አለመቻል፣ የአእምሮ መደብዘዝ እና ድብርት እንደሚገኙበት ታውቋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በኮቪድ-19 ወረርሽኝ ምክንያት የቤት ክራያቸውን መክፈል ላልቻሉ ተከራዮች በመንግስት ውሳኔ የተራዘመውን ቀነ ገደብ ውድቅ አድርጓል። በዚህ የተነሳም በመቶ ሺዎች የሚቆጠሩ ሰዎች በግዳጅ ቤታቸውን ለመልቀቅ ሊገደዱ እንደሚችሉ ተገልጿል። የጆ ባይደን ቃል አቀባይ ጄንስ ሐኪም ባወጡት መግለጫ በዚህ ውሳኔ የተነሳ ለኮቪድ-19 የተጋለጡ በርካታ ቤተሰቦችና የማህበረሰብ አባላት በሚያሳዝን ሁኔታ ከቤት ንብረታቸው ለመውጣት ሊገደዱ ይችላሉ ብለዋል። የዓለም ጤና ድርጅት ዶክተር ቴድሮስ አድሃኖም ያልተመጣጠነው የክትባት ስርጭት ያስከተለውን ተጽዕኖ በመጥቀስ የሚሰጡትን ማስጠንቀቂያ ቀጥለውበታል። ዲሬክተሩ አንዳንድ የዓለም ክፍሎችና አገራት ወረርሽኙ የሚሞተውም ሰው እየጨመረ ሲሆን፣ አንዳንዶቹ ዘንድ ደግሞ መቀነሱና መሻሻሉን እየተመለከቱ ነው። ቫይረሱ በየቦታው እስከተዘዋወረ ድረስ ስጋቱ በሁሉም ዘንድ ይኖራል ብለዋል። የሕንድ የጤና ሚኒስቴር ዛሬ አርብ ባወጣው መግለጫ ባለፉት 24 ሰዓታት ብቻ 44658 አዳዲስ የኮቪድ ተጋላጮች መመዝገባቸውን ተናግረዋል። በመጨረሻም ዜና እረፍት። በቅጽል ስሙ ወዲ ገብሩ የሚባለው የኤርትራው ታዋቂ ድምፃዊና የዜማ ግጥሞች ደራሲ ተክለን ኬል ገብሩ ትናንት ሐሙስ ከዚህ ዓለም በሞት መለየቱ ተነግሯል። የቀብር ስነ ስርዓቱም ዛሬ በአስመራ ከተማ መፈጸሙ ተመልክቷል። ከመቶ ዜማዎች በላይ መድረሱ የተነገረለት ወዲ ገብሩ የኤርትራን ነጻነት ትግል ለመቀላቀል እንደ ኤሮፓ አቆጣጠር በ1974 ወደ በረሃ መውጣቱን የህይወት ታሪኩ ያስረዳል። ወዲ ገብሩ የስምንት ልጆች አባት ነበር። የምሽቱ ዜና ይኸው ነበር። ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው ከዛሬ አርብ ነሐሴ 21 2013 ዓ ም ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሰዓቱን አብይ ርዕስ በዜና አወጃው ወቅት እንደተጠቆመው ተጠቆመው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትናንት በኢትዮጵያ ትግራይ ክልልና በአገሪቱ ሰሜናዊ አካባቢዎች ባለው የጸጥታና ሰብአዊ ሁኔታዎች ላይ መክሯል። የምክር ቤቱ ስብሰባ በአመዛኛው ያተኮረው በሰብአዊ ድጋፍ አቅርቦቶች ላይ ይሁን እንጂ የተዋጉ ያሉ ሁሉም ወገኖች በአስቸኳይ ግጭቶችን እንዲያቆሙና ወደ ድርድር እንዲገቡ ሲሉም ጠይቀዋል። በተጨማሪም የኤርትራ ሰራዊት ከኢትዮጵያ ሙሉ በሙሉና በአፋጣኝ እንዲወጣ፣ ህወሓትም ከያዛቸው የአማራና የአፋር ክልሎች ተዋጊዎቹን እንዲያስወጣ፣ የአማራ ልዩ ኃይልና ሚሊሻዎች ከምዕራብ ትግራይ አካባቢዎች እንዲወጡ የሚሉ አስተያየቶች በምክር ቤቱ አባል ሀገሮችና አምባሳደሮች አሳስበዋል። የኢትዮጵያ መንግስትም የእርዳታ አቅርቦት በሚያሳለጥበት ሁኔታ አጠንክሮ እንዲሠራ፣ መሰናክሎቹን እንዲያስወግድ ሲሉ ጠይቀዋል። በሙሉ ስብሰባው ላይ በተሳተፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በመክፈቻው ላይ ባሰሙት ንግግር ጦርነት በጨርሶ መፍትሄ አያመጣም ሲሉ ነው ያሳሰቡት። ይህንንም ሀሳባቸውን የምክር ቤቱ አባላት ተጋርተውታል። አባላቱ የኢትዮጵያ ሉዓላዊነትና የግዛት አንድነት እንደሚደግፉም በየተራ ባደረጉት ንግግር አመልክተው ዓለም አቀፉ ማህበረሰብ የኢትዮጵያ መር የሆነና በአፍሪቃ በሚደገፍ የድርድር እርቅ ጦርነትን ወይም ጥረትን እንዲያበረታታ ሲሉ አስታውቀዋል። በስብሰባ ላይ የተገኙ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀስላሴ መንግስታዊው መንግስታቸው ሰብአዊ አቅርቦትን ለማሳለጥ እያደረገ ያለውን ጥረት እንዲሁም ህወሓት በጦርነት ከጦርነቱ ጋር በተያያዘ እና በአገሪቱ ላይም አድርሷል ያሉትን ጥፋት ዘርዝረዋል። ኬኔዲ አባተ ዝርዝሩን ይዟል። የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ የትግራይ ክልል ጉዳይ ትናንት ስምንተኛ ስብሰባውን አካሂዷል። እንደተለመደው የተለያዩ ሀሳቦች የተንጸባረቁበት ይህ ስብሰባ በመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ንግግር ነው የተከፈተው። ዋና ጸሐፊው በሰሜን ኢትዮጵያ ባለው ቀውስ ዙሪያ ባደረጉት ንግግር ከሳምንት በፊት የዓለም የሰብአዊነት ቀንን በማስመልከት ያስተላለፉትን መልእክት በድጋሚ አስተጋብተዋል። ግጭቱ ያስከተላቸውን ፖለቲካዊና ማህበራዊ ኢኮኖሚያዊ ቀውሶች በዝርዝር የጠቀሱት አንቶኒዮ ጉተሬዝ የኢትዮጵያ ጣፋንታ አደጋ እንደተጋረጠበት ጠቁመዋል። እናም ለችግሩ ወታደራዊ እርምጃ መፍትሄ እንደማይሆን የገለጹት የተመድ ዋና ጸሐፊ ችግሩን በዘላቂነት ለመፍታት ሁሉም አካላት ግጭቱን እንዲያቆሙና በኢትዮጵያ ለሚመራ ፖለቲካዊ ውይይት ምቹ ሁኔታ እንዲፈጥሩ ጥሪ አቅርበዋል። ሁሉም ወገኖች ቀላሉን እውነት ማወቅ አለባቸው። ወታደራዊ መፍትሄ የለም። ባለፈው ሳምንት ሶስት ተግባራት እንዲከናወኑ ጥያቄ አቅርቤ ያለሁኝ መሰረታዊ ጥሪዬን ደግሜዋለሁ። ሁሉም ወገኖች ያለ ቅድም ሁኔታ በአስቸኳይ ግጭቶችን ማስቆም አለባቸው። ይህን አጋጣሚም ለዘላቂ የተኩስ አቁም ውይይት መጠቀም አለባቸው። የውጭ ኃይሎች ከሀገሪቱ ሊወጡ ይገባል። ድጋፍ ለሚያስፈልጋቸው አካባቢዎች ሁሉ ያልተገደበ የሰብአዊ ተደራሽነት ሊረጋገጥ ይገባል። የሰብአዊ ሰራተኞችም መከበር አለባቸው። ማኅበራዊ አገልግሎቶች ስራ ሊጀምሩ ይገባል። ግጭቱን በሰላማዊ መንገድ የመፍታት እድል እንዳለ አምናለሁ። ለኢትዮጵያ ጥቅም ሲባል ሁሉም ወገኖች ይህን መጀመር አለባቸው። የግጭቱን መሠረታዊ ምክንያት ለመፍታትና ለትክክለኛ ሰላማዊ መፍትሄ የኢትዮጵያውያን ድምፅ ለመስማት ሁሉን አካታች ለሆነ ብሔራዊ ውይይት ምቹ ሁኔታ መፈጠር አለበት። በዚሁ ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሲነጋገሩ መቆየታቸውን የገለጹት የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የፌዴራል መንግስቱ እውቅና ባይኖራቸውም የትግራይ ክልልን ከሚመሩት ዶክተር ደብረጽዮን ገብረ ሚካኤል ደብዳቤ እንደደረሳቸውም አስታውሰዋል። የእርሳቸውን የመክፈቻ ንግግር ተከትሎ የጸጥታው ምክር ቤት አባል ሀገራት በኢትዮጵያ ያለው ቀውስ እንደሚያሳስባቸውና አስቸኳይ እልባት ሊያገኝ እንደሚገባ ቢገልጹም በመፍትሄውና ተያያዥ ጉዳዮች ላይ ግን የተለያዩ ሀሳቦችን ነው ያንጸባረቁት። ስቴትስ እና ከዩኤስ ጋር ተመሳሳይ አቋም ያንጸባረቁ የምክር ቤቱ አባላት ግጭቱ እየተስፋፋና ና የሚያስከትላቸውም ቀውሶች በዚያው ልክ እየጨመሩ መምጣታቸውን በመግለጽ አስቸኳይ እልባት ለማምጣት በምክር ቤቱ ተጨባጭ እርምጃ መወሰድ እንዳለበት ነው የጠቆሙት። ለግጭቱ ሰላማዊ መፍትሄ ለማምጣት ከመሞከር ይልቅ ሁለቱም ወገኖች ግጭት ቀስቃሽ ንግግሮችን በማድረግ ብሔርን መሰረት ያደረጉ ልዩነቶችን እያሰፉ መሆኑን ጠቅሰው ትችት የሰነዘሩት የተባበሩት መንግስታት የአሜሪካ ምክትል ተወካይ አምባሳደር ሪቻርድ ሚልስ ይህም የሀገሪቱን አንድነትና ሉዓላዊነት እየሸረሸረ ነው ብለዋል። እየተባባሰ መጥቷል ባሉት የሰብአዊ ቀውስ ዙሪያ በንግግራቸው ሰፊ ትኩረት ያደረጉት አምባሳደሩ የኢትዮጵያን መንግስት ሰብአዊ ተደራሽነትን በማገድ ህወሀትን ደግሞ ጥቃት በመፈጸምና በመዝረፍ ከሰው፣ በአጠቃላይ ግጭቱን ልባት እንዲያገኝ ምክር ቤቱ እርምጃ እንዲወስድ ጠይቀዋል። ባለፈው ሳምንት ከተደጋጋሚ ማስጠንቀቂያ በኋላ የእርዳታ ድርጅቶች በትግራይ መጋዘኖቻቸው ውስጥ ያለው የምግብ ክምችታቸው አልቋል። ግልጽ ነው፣ ይህ እጥረት ምግብ ስለሌለ አይደለም። ምክንያቱ የኢትዮጵያ መንግስት አሁንም የእርዳታ አቅርቦት መኪኖችንና የአየር መዳራሾችን ጨምሮ የሰብአዊ እርዳታና ሰራተኞችን በመገደብ ላይ መሆኑ ነው። የኢትዮጵያ መንግስት ለርሃብ ለተጋለጡ ኢትዮጵያውያን የሰብአዊ እርዳታን ሆን ብሎ እየከለከለ ስለመሆኑ በሚወጡ የሚረብሹ ዘገባዎች ተጨንቅናል። እነዚህ መሰናክሎች ከቀጠሉ ብዙ ሰዎች በረሃብና በበሽታ ይሞታሉ። የሰብአዊ አቅርቦቶች እንቅስቃሴ እንቅፋት በአገሪቱ ውስጥ ብቸኛው የሰብአዊ ቀውስ አይደለም። በኤርትራ ስደተኞች ላይ የሚፈጸሙ ጥቃቶች ሪፖርቶችም አስጨንቀውናል። ባለፈው ሳምንት በአማራ ክልል አንድ የሰብአዊ ሰራተኛ በህወሀት ኃይሎች የተገደለ ሲሆን የሰብአዊ ሰራተኞች፣ መንግስታዊ ያልሆኑ ድርጅቶች ቢሮዎችና መጋዘኖች በህወሀት ሲዘረፉና ወደ ትግራይ ሲወሰዱ ተመልክተዋል። ይህ ፈጽሞ ተቀባይነት የለውም። ባለፉት አስር ወራት ተቀጥለው የዚህ ግጭት አቅጣጫ የጸጥታውን ምክር ቤት ቀጣይ የመጃ ይጠይቃል። የሩሲያ ፌዴሬሽንና ከሩሲያ ጋር የሚቀራረብ ሀሳብ ያነሱ የምክር ቤቱ አባላት ደግሞ በኢትዮጵያ ያለው ቀውስ መፈታት ያለበት በራሳቸው በኢትዮጵያውያን እንደሆነ በመግለጽ ለግጭቱ መፍትሄ ለማምጣት የኢትዮጵያን መንግስት ከመደገፍ ያለፈ ጣልቃ ገብነት ሊኖር እንደማይገባ አሳስበዋል። በተመድ የሩሲያ ምክትል ቋሚ ተወካይ አና ኤቭስቲግኔቫ የአዲስ አበባው መንግስት ባለፈው ሰኔ ወር ያወጀውን የተናጥል የተኩስ አቁም ባለመቀበል ለመቀበል ግጭቱን ቀጥሏል ያሉትን ህወሀትን ለቀውሱ መባባስ ዋነኛ ተጠያቂ አድርገዋል። ችግሩ በዘላቂነት እንዲፈታ ከተፈለገ ሰብአዊ ቀውሶችን ፖለቲካዊ መልክ ማስያዝ እንደማያስፈልግም አሳስበዋል። ፖለቲካዊ ውይይትም በራሱ በኢትዮጵያ መንግስት መመራት እንዳለበትና ይህን የመንግስት ጥረት ከመደገፍ ውጭ ጣልቃ ገብነት እንደማያስፈልግ ገልጸዋል። ሁኔታውን ለማሻሻል በመጀመሪያ የሰሜን ኢትዮጵያ የሰብአዊነት ጉዳይ ከፖለቲካ ነ ማድረግ እንዳለብን በእርግጠኝነት እናምናለን። እየተካሄደ ባለው ግጭት እና በመገናኛ ብዙሀን መርዛማ መረጃዎች መካከል የሰብአዊ እርዳታ ስኬታማ የመሆን እድሉ ጥቂት ነው። የሰብአዊ አገልግሎቶች ስራ ሰው ሰራሽ በሆነ መልኩ ትግራይ ላይ ብቻ ማተኮሩንም አንስማማም። ሰብአዊ እርዳታ በሚሰጥበት ጊዜ ከድርቅ፣ ከጎርፍ፣ ከአንበጣ ወረርሽኝና ከሰብል ከሰብል መዝራት ችግሮች ጋር በተያያዘ ከፍተኛ የሰብአዊ ፍላጎት ላጋጠማቸው አማራ ኦሮ ከኦሮሚያና ሶማሌን ጨምሮ ለሌሎች ክልሎችም እኩል ትኩረት መስጠቱ አስፈላጊ ነው። ዋና ጸሐፊው የፖለቲካ ውይይት በፍጥነት እንዲጀመር የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን። ይህ ውይይት በቅድሚያ ራሳቸው ኢትዮጵያውያን ባለቤት የሆኑበት እና በአፍሪካ ማህበረሰብ የተደገፈ መሆን እንዳለበት እናምናለን። ማንኛውም የውጭ እርዳታ ለኢትዮጵያ ሉዓላዊነት፣ የግዛት አንድነትና የፖለቲካ ነጻነት ሙሉ አክብሮት ሊሰጥ ይገባል። የአፍሪካ አገሮች እና የዓለም አቀፉ ማህበረሰብ በአጠቃላይ የኢትዮጵያን መንግስት ጥረቶች መደገፍ አለባቸው። በተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታያጽቀ ስላሴ በስተመጨረሻ ባደረጉት ንግግር የኢትዮጵያ መንግስት ሰላምን ለማስፈን ቁርጠኛ ቋም እንዳለው ገልጸው የውጭ ጣልቃ ገብነትን ግን እንደማይቀበል አስታውቀዋል። ሜንታሊቲ ሲክስ ንደርማን ሶቨሪን ራት ሪስፖንሲቢሊቲ ኦፍ ስቴትስ ሀገራት የራሳቸውና የሕዝቦቻቸውን ደህንነት ለማረጋገጥ ያላቸው ለዓላዊ መፍትና ኃላፊነትን ለመሸርሸር በመፈለግ የሚደረግ ከባድ አስተሳሰብ በብዙ አጋጣሚ ጎጂ ሆኖ መገኘቱን ማጉላት ይፈልጋሉ። ከእነዚህ ትክክለኛ ትምህርቶች ብቻ እንደተገኙ ተስፋ እናደርጋለን። በግልጽ እንደምታየው ኢትዮጵያ የወደፊት እጣዋን ቅርጽ ለማስያዝ ውክልና የምትሰጥ አገር አይደለችም። ዓለም አቀፉ ማህበረሰብ እንዳረጋገጠው አላስፈላጊ የውጭ ጫናና ጣልቃ ገብነት በሀገሬ ተቀባይነት የለውም። ስለሆነም የሚመለከታቸው ሁሉ ከእኛ ጋር እንዲሰሩ ጥሪያችን እናቀርባለን። ቅን ልቦና ካላቸው አጋሮች ሁሉ ጋር ለመስራት ዝግጁ ነን። በኢትዮጵያ የትግራይ ክልል ጉዳይ ላይ ለስምንተኛ ጊዜ የተካሄደው የትናንቱ የተመድ የጸጥታው ምክር ቤት ስብሰባ እንደ ቀድሞቹ ስብሰባዎች ሁሉ የጋራ አቋም ሳያዝበት በልዩነት ተጠናቋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ዮናታንን፣ ዮናታን የሚቀጥል ዘገባ ነው። ኬኔዲ አባትን አመሰግናለሁ ለግሩም ዘገባው። የአፋር ክልል መንግስት የሶማሌ ክልል ታጣቂዎች በንጹሐን የአፋር ተወላጆች ላይ ጥቃት ፈጸሙ ሲል ከሷል። የተከታዩ የዜና ትንታኔ ርዕሳችን የሚያተኩርበት ነው። ጥቃቱን ተከትሎም አዲስ አበባን ከጅቡቲ የሚያገናኘው መንገድ ለተወሰነ ጊዜ ተቋርጦ እንደነበር ተገልጧል። ጥቃቱ የተፈጸመው አፋርና ሶማሌ በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ በሆነችው አንዱፎ መሆኑን ዘገባው አመልክቷል። በፌዴራል የጸጥታ ኃይሎች ጥቃት እንዲ ጥበቃ እንዲደረግላቸው ከተወሰኑት ሶስቱ ቀበሌዎች መካከል የአፋር ክልል ታጣቂዎች በሁለቱ ላይ ጥቃት ፈጽመው በመቶዎች የሚቆጠሩ የሶማሌ ብሔር ተወላጆችን በመግደላቸውና የፌዴራል መንግስትም የሚጠበቅበትን የጥበቃ ሥራ ባለመወጣቱ ወደ ሦስተኛዋ ቀበሌ የክልሉን ፖሊስ ለጊዜው ማዛወሩን ወይም መላኩንና በቀበሌዋም ጥቃት ሊፈጽሙ የሞከሩ የአፋር ታጣቂዎችን መክቼ መልሻለሁ ሲል የሶማሌ ክልል አስታውቋል። የሶማሌ ክልል በተጨማሪም መገናኛ ብዙኃን የአፋርና የሶማሌን ውዝግብ በሚዛናዊነት እየዘገበው አይደለም ሲል አማሯል። አዲስ ቸኮል ዝርዝሩን ይዟል። የአፋር ክልል መንግስት በትላንትና ሁለት ባወጣው መግለጫ የሶማሌ ክልል ጦርነት ከፍቶብኛል ሲል ከሷል። ክልሉ በመግለጫው ባለፈው ረቡዕ ከንጋቱ 11 ሰዓት ጀምሮ ሁለቱ ክልሎች ከሚወዛገቡባቸው ቀበሌዎች አንዷ በሆነች እንዱፎና በአቅራቢያው በተፈጸመ ጥቃት የአፋር አርብቶ አደሮች ሰለባ መሆናቸውን አስታውቋል። የክልሉ መንግስት በመግለጫው ስለደረሰው ጉዳት መጠን ያለው ነገር ባይኖርም ያይንም አይነኝ ያሉ የአፋር ክልል የአደጋ መከላከል ባለሙያው አቶ ከድር አህመድ ግን ከሀምሳ በላይ ሰዎች ተገድለዋል ብለዋል። እንደ አካባቢ ያለው የአፋር አርብቶ አደር ላይ ድንገተኛ ጥቃት በመፈጸም ሲሆን ቢያንስ ከሀምሳ በላይ ንፁሃን አርሶ አደር በመግደልና ከመቶ በላይ ደግሞ በመቁሰል ከፍተኛ የሆነ በደል አድርሰዋል። የአፋር ክልል በመግለጫው የምስራቁ ጁንታ ሲል የገለጸው የሶማሌ ክልል ልዩ ኃይል ፖሊስን ከህወሓት ጋር በማበር ነው ጥቃት የፈጸመብኝ ሲል ከሷል። የሶማሌ ክልል ግን ክሱን አይቀበልም። በኡንዱፎ ላይ ግጭት መከሰቱን አምኖ ሆኖም ወደ ስፍራው ጥቃት ሊፈጽሙ የመጡት አፋሮች ናቸው ይላሉ። ከስድስት አመት በፊት አብዛኛው ነዋሪያቸው ሶማሌ የሆኑት ሶስቱ አወዛጋቢ ቀበሌዎች ማለት አዳይቱ፣ ገዳማይቱ ወይም ገርበይሴና ኡንዱፎ ወደ አፋር ክልል ተካለው የቆዩ ሲሆን ባለፉት ሶስት ዓመታት በቀበሌዎቹ ላይ የይገባኛል ጥያቄ እየተነሳ ተደጋጋሚ ግጭቶች ተከስተዋል። በቅርቡ ሁለቱም ክልሎች ወደ አወዛጋቢ ቀበሌዎቹ ታጣቂዎችን ላያስገቡ የቀበሌዎችን ሰላምም የፌዴራል ጸጥታ ኃይሎች ሊጠብቁ ስምምነት ደርሰው ነበር። ይሁንና በሰሜን ኢትዮጵያ ጦርነት መከሰቱ ተከትሎ የፌዴራል ኃይሎች ቁጥር መሳሳቱንና ስምምነቱም እንከን እንደገጠመ ሁለቱም ወገኖች ይገልጻሉ። የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊው አቶ መሐመድ ሮብሌ ለአሜሪካ ድምጽ እንዳስታወቁት በያዝነው ዓመት በአዳይቱና ገዳማዊቱ ወይም ገርበየሴ የአፋር ታጣቂዎች በመቶዎች የሚቆጠሩ ሶማሌዎችን መግደላ ማቀፋቸውን ተከትሎ የሶማሌ ክልል መንግስት ወደ ሶስተኛዋ ቀበሌ ተመሳሳይ ጥቃት እንዳይፈጸም ኃይል ማስገባቱን ይገልጻሉ። ባለፈው ሮብ የተከሰተው ግጭትም የአፋር ታጣቂዎች ወደ ወንዱፎ መጠው ጥቃት ሊፈጽሙ ሲሞክሩ የተከሰተ ነው ብለዋል። እነዚህ ሶስቱ ከተሞች ቅርበ ሴ ወይም ገዳሜቱ አንዱፎና አዴቱ ሁለቱ በኦሬዲ በአፋር እጅና ያሉት እዛ ውስጥ ሲኖሩ የነበሩ የሶማሊያ ህብረተሰብም ተሰደዋል። ሶማሌ ህብረቱ ብቻ አይደለም። ሌሎች የኢትዮጵያ ህዝቦችም እዛ ያሉ እነሱም ከሶማሌ ህዝብ ጋር ተሰደው አፋር ብቻ ነው አሁን በአፋር ተጣይቅ ቡድን እና ልዩ ፖሊስ እጅና ያለችው የቀረችው አንድ ከተማ አለች። አንዱ ፎንች አንዱ ፎን ምንም ከሶማሌ ህዝብን ከዚህ ለማባረር ና ቤቶቻቸውን ለመውሰድ ከተማውን ለመቆጣጠር እና በእነሱ ስር ለማድረግ የፈቀና እያሉ ነው። አፋር ልዩ ኃይል እና ጉጉ ነው የሚባለው ታጣቂ ቡድን ከትላንት ወዲያ ሺን ከተማ ለመያዝ ወደዚህ ተነስተው ወረውናል እና በሶማሌ ልዩ ፖሊስና በአካባቢው ወደ ኋላ እንዲመለሱ ተደርጓል። ወደ አወዛጋቢ እንዱፎ የሶማሌ ልዩ ኃይል መግባቱን የሚቃወሙት የአፋር ክልል የአደጋ መከላከል ባለሙያው አቶ ከደር አህመድ ግን የረቡዕለቱ ጥቃት እንዱፎ ውስጥ የተከሰተ ሳይሆን የሶማሌ ክልል ኃይሎች ከአወዛጋቢያ ገቢያው እንዱፎ ወጥተው በአፋር ክልል የፈጸሙት ጥቃት ነው ይላሉ። ባለፈው ጦርነት የተካሄደው ደግሞ እንደፋ ሳይሆን እንደፋ ወደዚህ ወደ ሰመራ በኩል ያለው የንግዲህ በሚባል አካባቢ ዘልቆ በመግባት ነው እንጂ እንደፋ ውስጥ አይደለም። አሁን በፌዴራል መንግስት የጸጥታ ኃይሎች እንዲጠበቁ ስምምነት ከተደረሰባቸው ሶስቱ ቀበሌዎች ሁለቱ በአፋር አንዱ ደግሞ የሶማሌ ክልል ታጣቂዎች ቁጥጥር ስር ይገኛሉ። አቶ ከድር አህመድ የአፋር ታጣቂዎች የአደይቱና ገዳማይቱ ከተማን መቆጣጠራቸውን አይክዱም። ሆኖም ቀበሌዎቹን የተቆጣጠሩት በሶማሌ ታጣቂዎች መንገድ እየተዘጋ እንቅስቃሴያቸው በተደጋጋሚ የተስተጓጎለባቸው የአፋር አርብቶአደሮች እንጂ የክልሉ ልዩ ኃይሎች አይደሉም ይላሉ። ባለፈው ረቡዕ ጥቃቱ የተከሰተለት ለተወሰኑ ሰዓታት ከአዲስ አበባ ጅቡቲ የሚወስደው መንገድ በደህንነት ስጋት አገልግሎቱ ተቋርጦ እንደነበረ ከአሽከርካሪዎች ያገኘነው መረጃ የሚያመለክት ሲሆን በአሁኑ ሰዓት ግን መንገዱ ክፍት መሆኑን የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ኃላፊው አቶ መሀመድ ድሮ ብለው አቶ መሀመድ ለአሜሪካ ድምጽ በሰጡት ቃል የሀገሪቱ መገናኛ ብዙሀን በአፋርና ሶማሌ ግጭት ሚዛናዊ ሆነው እየዘገቡ አይደሉም ሲሉ ክስ አቅርበዋል። ለዚህም በዋቢነት ያቀረቡ ሶስት መቶ ሀምሳ ሰዎች ተገድለውበታል ያሉትን የገዳማዊት ወይም ገርቤሴ ጥቃትን ያልዘገቡ መገናኛ ብዙሀን ትላንትና የአፋር ክልል መንግስት የሶማሌ ክልልን የምስራቁ ጅንቷ ሲል የገለጸበትን መግለጫ ቃል በቃል ማውጣታቸውን ነው ብለዋል። ወደ ሶስት መቶ ሀምሳ የሚሆኑ የህብረተሰባችን ተገድሎ ተፈ ሌላው ተፈናቅሎ ከተሞቻችን በአፋር እጅ ወድቆ ዝም ያለ ክልል ቢኖር የእኛ ክልል ነው እና ህብረተ መንግስታችንም አልቸኮለም። ከአንድ ወር በፊት ነበረ ገርበ ኢሴ በነሱ እጅ የወደቀችው እና አንድ የኢትዮጵያ ሚዲያ አንድ ሰው፣ ሁለት ሰው ገርበ ኢሴ ላይ ተገሏል ብሎ አላነሳም። ትናንትና የአፋር ክልል ያወጣው መግለጫ ደግሞ ወዲያው ሬዲዮ ፋና ወስዶ ወይ እነሱ ብሄጅ አስቀምጠዋል። ነገር ግን እኛ በሰሜኑ በኩል እየተካሄደ ያለው የእኛ ልዩ ፖሊስም ተካፍሏል፣ ፋይናንሽሊም እኛም ተካፍለናል እና ከሌላው የኢትዮጵያ ህዝብ ጋር ጎን ሆነን ነው እኩል ሆነን ነው ራሳችን እንደሆንን ነው ራሳችን የምናየው። የአፋር ክልል መግለጫን በፌስቡክ ገጹ አውጥቶ የነበር ፋና ብሮድካስቲንግ ኮርፖሬት መግለጫውን ቆይቶ ቢያንሰውም የሶማሌ ክልል በፌስቡክ ገጹ ባወጣው መግለጫ ይቅርታ ይጠየቅ ብሏል። በሶስቱ አወዛጋቢ ቀበሌዎች ተደጋጋሚ ግጭት ያስተናገዱትና ጠቅላይ ሚኒስትሩን ጨምሮ በፌዴራል ከፍተኛ አመራሮች አሸማጋይነት ተደጋጋሚ እርቅ ያደረጉት የአፋርና የሶማሌ ክልል አመራሮች በሶስቱ ቀበሌዎች የተነሳ ደም አፋሳሽ ግጭት ውስጥ መግባታቸውን አሁንም ማስቆም የቻሉ አይመስልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን አመሰግናለሁ። አድማጮች፣ አሁን ደግሞ ከምስራቅ ኢትዮጵያ ወደ ደቡብ ነው የምንሻግረው። የፌዴራል መንግስት ኦነግ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን በደቡብና ኦሮሚያ ክልል አዋሳኝ አካባቢዎች እያደረሰ ያለውን ጥቃት ተከትሎ በተወሰደ እርምጃ አርባ ታጣቂዎች ሲገድሉ ሌሎች ሰላሳ አምስት ቆስለዋል ሲል የኢትዮጵያ መከላከያ ሰራዊት የደቡብ ህዝብ አመልክቷል። እርምጃው የተወሰደው ቡድኑ ከህወሓት ጋር በትብብር መስራት መጀመሩን ካሳወቀ በኋላ በሲቪሎች ላይ እያደረሰ ያለውን ኢሰብአዊ ጥቃቶች ለመመከትና ህግን ለማስከበር መሆኑን የእዙ የኋላ ደጀን መሪ ኮሎኔል ግርማ አየለ ተናግረዋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና ቡድን ህወሓት ንጹሐንን ኢላማ ያደርጋሉ በሚል በተደጋጋሚ የሚቀርብባቸውን ውንጀላዎች ሲያስተባብሉ መቆየታቸው ይታወሳል። ሰሞኑን በደቡብ ዕዝ የተወሰደ የተባለውን እርምጃ አስመልክቶ እስካሁን ከሁለቱ ቡድኖች የተሰጠ ምላሽ የለም ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በተከታዩ ዘገባው። ኮሎኔል ግርማ አየለ እንዳሉት በነሐሴ ወር የመጀመሪያው ሳምንት በቀን አራትና አምስት መወሰድ በተጀመሪያ የእርምጃ ቡድኑ ከተማመነበት ምሽግ ማስወጣት ተችሏል። ከኦሮሚያ ልዩ ኃይል ጋር በመነጋገር ኦፕሬሽን ወስደን ነበር። በቅርብ ጊዜዎች ኦፕሬሽኑ ምንድን ነው? በምዕራብ ጉጂ ላይ ወደ ሞያሌ መሄጃ ላይ ማዳ መጋዳ የሚባል ቦታ አካባቢ አየር ካልመጣ በስተቀር እኛ ከዛ ጫካ እንውጣን ብሎ ነበር። ጀግና የመከላከያ ሰራዊትና የኦሮሚያ ልዩ ኃይል ግን በአንድ ቀን ገብቶ ነው ያወጣቸው። ካወጣን በኋላ ግን ከአርባ በላይ ሸኔዎችን በመደምሰስ ከሰላሳ አምስት በላይ ደግሞ በማቁሰል ሁለት ምርኮኞችን በመማረክ ሸኔ ድምሰሳ ላይ እንገኛለን። ከጦሩ ጋር ፊት ለፊት ቆሞ የሚዋጋ ሸኔ አላገኘንም። አሁንም ካገኘን ግን እንደመስሰዋለን። አገራችንም ሰላም እናደርጋለን። የቀጠናችን ሰላምም እናረጋግጣለን። እርምጃው ከተወሰደባቸው ውስጥ የህወሓት ጦር አባላት እንደሚገኙባቸውም ኮሎኔል ግርማ አረጋግጠዋል። ከዚያ ከደመሰስ ነው ውስጥም አጋጣሚ መግለጽ የሚፈልገው የጁንታ ጦር እንዳለ አሁን ከደመሰስ ነው ከአርባ ሰው በላይ ያልኩትስ የጁንታ ጦር አለ። ምክንያቱም ሸኔ ብቻ አለም፣ እዚህ ያለው ጁንታም አለ። ይህንን ለመደምሰስ ደግሞ እዚህ ያሉ የጸጥታ ዘርፍ ኃላፊዎች፣ የወረዳ አስተዳደሮች፣ የዞን አስተዳደሮች ከእኛ ጋር ክላሽ እኩል ይዞ እየተዋጉ ስለሆነ በወኔ በህልህ እየሰሩ ስለሆነ እኛም ከእነሱ ጋር ሆነን ይህን ስራ እየሰራ ስለሆነ የሚያሰጋን ነገርም የለም። ኦነግ ሸኔ ያሉት ቡድን ተረብቆ ሲብሎችና ሴቶችን የሚገድል እንጂ የተደራጀ ጦር ኖሮት ከመንግስት ኃይል ጋር የሚዋጋ አቅም ያለው ጦር አይደለም ብሏል። ቡድኑ ወደ ከተሞች ሰርጎ የገባና ሸምቆ ጉዳት በማድረስ የሚታወቅ ነው ያሉት ኮሎኔል ግርማ ከሌሎች የጸጥታ ኃይሎች ጋር በመቀናጀት ጥቃቱን እየመከቱ መሆናቸውን ተናግሯል። ጠቅላላ ቅንጅት አድርገን እየሰራን ያለ ነው። በእኛ አካባቢ ያሉ በተለይ በደቡብ በዚህ በአዋሳ ዙሪያ በቀደም በተፈጠረውም ከልዩ ኃይሉ ጋር ከጸጥታ ዘርፉ ጋር ከሁሉም አጎራባች የሆኑ ጸጥታ ዘርፍ ኃላፊ የሚባሉ ጋር ተራርተን እየሰራን ነው ያለ ነው። ሰርጎ በመግባት ሞክሮ ነበር ግን አልተሳካለትም። ግን ፎቶ እየተነሳ ይለቃል። እኛ በደረስንበት ቦታ ላይ ግን ሰርጎ ለመግባት ከተማዋን ለማቃጠል ሞክሮ ነበር፣ በተለይ በምዕራብ ጉጂ ላይ ያንን ደርሰንበት ያን ነገር የፈጸመውን ግን በመደምሰስ አሁን ወደ መጣበት እየሸሸ በመሆኑ ቡድኑ አሁንም ከአንድ አካባቢ ወደ ሌላ ቀጠና ምሽግ በመቀያየር ጥቃት የፈጸመ ሲሆን ይህንም ለማስቆም ዘመቻው ቀጥሏልም ብሏል። ይሄ የሸኔ ስትራቴጂና የጁንታ ስትራቴጂ ነው። በኦሮሚያ ክልልም ያወጣው መግለጫ በተለያዩ ቦታ አሁን ደግሞ በአማሮ በጉጂ ያልከውም ትክክል ነው። እነዚህ ግን አቅም ኖሮ ሳይሆን ሁለት ሶስት አራት አምስት ሆኖ ሰው ገሎ እየሸሹ መሆናቸውን ግልጽ ነው። አንድ አቅጣጫ ስንመታ በአንድ አቅጣጫ ሌሊትም ቀንም እየሾለከ እያለፈ ስለሆነ ነው እንጂ አሁን ከኛ ከመከላከያ ሰራዊት አምልጦ ይሄዳል ተብሎ የሚታሰብ አይደለም። አሁንም እሱንም በዛ ቀጠና ላይ የእኛ ሰራዊት ሰፍሮ እያሰሳ ይገኛል። የኢትዮጵያ መከላከያ ሰራዊት እርምጃ የወሰደ ያለው ቡድኑ ከሕወሓት ጋር በትብብር መስራት መጀመሩን ባሳወቀ ማግስት በደቡብና በኦሮሚያ ክልል በተለያዩ የገጠር ከተሞችና ቀበሌ ገበረ ማህበር በሲቪሎች ላይ ኢሰብአዊ ጥቃቶችን ማድረስ በመጀመሩ መሆኑን ተገልጧል። ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራውና መንግስት ደግሞ ኦነግ ሸኔ የሚለው ሸማቂና ህወሓት ንጹሐንን ኢላማ እናደርግም ሲሉ በተደጋጋሚ ጊዜ የሚቀርብባቸውን ውንጀላ ሲያስተባብሉ ቆይቷል። የሸማቂ ቡድን መሪ ነኝ የሚሉት አቶ ኩምሳ ድሪባ ለቪኦኤ ሲናገሩ ታጣቂዎቻቸው ሲቪሎች ኢላማ እንደማያደርጉ መግለጻቸው ይታወቃል። አሁን ደግሞ በደቡብ እዝና በኦሮሚያ ልዩ ኃይል ተወሰደ ስለተባለው እርምጃ ከሁለቱም ቡድን የተሰማ አስተያየትም ሆነ የተሰጠ ምላሽ የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም አመሰግናለሁ ዮናታን። አድማጮች የመጨረሻው የመጽሔቱ ትንታኔ ርዕስ በአፍሪካ ሀገሮች የኮቪድ-19 ክትባት ማዳረስ ሂደት ቀስ በቀስም ቢሆን እያደገ መሆኑን የዓለም የጤና ድርጅት ገለጠ ይለናል። ይሁን እንጂ ባለጸጎቹ ሀገሮች ካሉበት ደረጃ ለመድረስ ግን ብዙ እንደሚቀርም አስገንዝበዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጂት ታየ እንደሚከተለው ታቀርበዋለች። አፍሪካ ውስጥ በአመዛኙ በከፍተኛ ፍጥነት በሚተላለፈው ዴልታ በተባለው የኮሮና ቫይረስ ዝርያ የተነሳ የተከሰተው የወረርሽኙ ሶስተኛ ዙር ማዕበል እየተረጋጋ ይመስላል። ያም ቢሆን አሁንም የሕሙማኑ ቁጥር ከፍተኛ መሆኑን የዓለም የጤና ድርጅት አስታውቋል። በወቅታዊ ሪፖርቶች መሠረት በአህጉሪቱ በአሁኑ ጊዜ ያለው ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ወደ 7.6 ሚሊዮን እየተቃረበ ነው። 248 ሺው በዚህ ባሳለፍነው ሳምንት በምርመራ የተገኙ ናቸው። በአህጉሪቱ በኮቪድ-19 ምክንያት ህይወታቸው ያለፈው ሰዎች ቁጥር 191 ሺህ እንደሚሆንም ተገልጿል። በበርካታ የአፍሪካ አካባቢዎች የቫይረሱ ስርጭት እየተረጋጋ ይሁን እንጂ መዘናጋት ግን እንደማይገባ የዓለም የጤና ድርጅት የአፍሪካ ዲሬክተር ዶክተር ማትሲዲሶ ሞኤቲ አስጠንቅቀዋል። 24 ሀገሮች ውስጥ ስርጭቱ እያሻቀበ ነው። ኢትዮጵያንና ቦትስዋናን ጨምሮ በስምንት ሀገሮች በኮቪድ-19 ምክንያት ለህልፈት የሚዳረጉት ሰዎች ቁጥር እያሻቀበ መሆኑን ገልጸው ዶክተር ሞኤቲ አስጠንቅቀዋል። የአፍሪካ ሀገሮች ፍትሐዊ በሆነ መንገድ ክትባቱ እንዲደርሳቸው ቢደረግ ይህን የከበደ ችግር ለመከላከል ይቻላል። እኛም የክትባት አቅርቦቶቹ እንደደረሱ የክትባት መርሃ ግብሮችን ለማፋጠን ከአያሌ ወራት ጀምረን ከየሀገሩ ባለስልጣናት ጋር ሆነን እቅድ ስናዘጋጅ ቆይተናል። ባለፈው ሳምንት ውስጥ 13 ሚሊየን ክትባት ጥቅም ላይ ሊውል በመቻሉ ደስ ብሎናል። ይህ አህዝ ከዚያ በቀደመው ሳምንት ከተሰጠው ሶስት እጥፍ ነው። አያይዘውም ዶክተር ሞየቲ የኮቪድ-19 ክትባቶች በፍትሃዊነት እንዲዳረሱ በሚሰራው በኮቫክስ አማካይነት ተጨማሪ ክትባቶች ለአፍሪካ ሀገሮች ደርሰዋል ብለዋል። ዩናይትድ ስቴትስ እና አንዳንድ የአውሮፓ ሀገሮችን ጨምሮ መንግስታት የተረፋቸውን ክትባት ለአፍሪካ ሀገሮች ለግሰዋል ሲሉም የዓለም የጤና ድርጅት ባለሥልጣኗ ገልጸዋል ሆ እስከ መጪው መስከረም ወር መጨረሻ በሚኖረው ጊዜ ከአፍሪካ ህዝብ አስር ከመቶ ይከተባል ብለን አሁንም ተስፋ እናደርጋለን። እጅግ ከባድ ስራና ጥረት የሚጠይቅ ክንዋኔም ነው። በሚቀጥለው ወር 117 ሚሊየን ክትባት ይገባል ተብሎ ይጠበቃል። የ10 ከመቶ ግቡ ለመምታት ታዲያ ተጨማሪ 34 ሚሊየን ክትባት መገኘት ይኖርበታል። ባለጸጎቹ ሀገሮች በእጃቸው ያለውን ትርፍ ክትባት ለአፍሪካ ሀገሮች እንዲሁም ለሌሎችም በማደግ ላይ የሚገኙ ሀገሮች እንዲለግሱ የዓለም የጤና ድርጅት ሲማጸን ቆይቷል። ከዚህም በተጨማሪ ዝቅተኛ ገቢ ያላቸው ሀገሮች ጠቀም ያለ የክትባት አቅርቦት ይደርሳቸው ዘንድ እስከ መጪው መስከረም ወር መጨረሻ ባለው ጊዜ ሀገሮች አስቀድመው የተከተቡ ዜጎቻቸውን ማጠናከሪያ ክትባት እንዳይከትቡ እንዲታገድ ድርጅቱ ጥሪ ሲያቀርብ ቆይቷል። እስካሁን ከአፍሪካ አንድ ቢሊዮን ህዝብ ውስጥ የተከተበው አንድ በመቶ ብቻ ነው። ዶክተር ሞየቲም በኮቪድ-19 አደጋ በከባድ ሁኔታ የተጋለጡ ሰዎችን ዓለም አቀፉ ማህበረሰብ ከተባበረ ነፍስ አድን ክትባቶች ፍትሐዊ በሆነ መንገድ እንዲዳረሱ ከተደረገ ከዚህ በሽታ ልንታደጋቸው እንችላለን ብለዋል ቆንጅትና መስኪኜ ወደ ምሽቱ ምርጥ ዜማ ልውሰዳችሁ። ቀደም ብለን በዜና አወጃው ወቅት ዜና እረፍቱን ያሰማነው በስፋትም ወዲ ገብሩ በሚለው ቅጽል ስሙ የሚታወቀውን ኤርትራዊውን ታዋቂ ድምፃዊና የዜማ ግጥሞች ደራሲ ተክለኒካኤል ገብሩን ዜማ ነው የመረጥ ነው የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ነው ከተክለኒካኤል ዘፈኖች በባህል ልብሳችን ተውበን እንጫወት እንጂ የምትለውን ተከታዩን ዜማ የመረጠልን። አመሰግናለሁ ተወልደ። ዜማውን እንስማ። አድማጮች ለመደበኛው የአርብ ምሽት የዜማ ምርጫችን ወደ ኋላ ላይ ሰዓት እንደተገኘ አንድ ዜማ እናክላለን። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ፣ የዚያም አጋማሽ ወደሆነው ቅንብር እንዝለቅ። በአማራ ክልል ጦርነት እየተካሄደባቸው ባለባቸው አካባቢዎች በሴፍቲኔት ወይም በምግብ ለሥራ በሚሰኘው ፕሮግራም ይታገዙ ለነበሩ ቁጥራቸው 700,000 ደር ለሚደርስ ዜጎች መደበኛ ድጋፍ ማድረስ አለመቻሉን የአማራ ክልል መንግሥት አስታወቀ። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽኑ ዓለም አቀፍ የረድኤት ድርጅቶች በአማራ ክልል ጦርነት በጦርነት ለተፈናቀሉና ለሌሎች እርዳታ ፈላጊዎች ያሳየው ተነሳሽነት ዝቅተኛ ነው ሲሉም ወቅሰዋል። አስቴር ምስጋናው ዝርዝሩን ይዛለች። ጦርነት እየተካሄደባቸው ባሉ በሰሜን ወሎ፣ ዋግምራና ሰሜን ጎንደር አካባቢዎች ከዚህ ቀደም በቋሚነት በሴፍቲኔት ወይም በምግብ ለስራ ፕሮግራም ይታገዙ የነበሩ ዜጎችን በጦርነቱ ምክንያት መድረስ አለመቻሉን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽነር ዘላለም ልጅአለም ገልጸዋል። እነዚህ ጦርነት እየተካሄደባቸው ያሉ አካባቢዎች ሰሜን ወሎ፣ ዋግምራ፣ ሰሜን ጎንደር አብዛኛዎቹ የልማታዊ ሴፍቲኔት ተጠቃሚ አካባቢዎች ናቸው። በተመሳሳይ ከሌሎች አካባቢዎች ተፈናቅለው የመጡ በሰሜን ወሎ በዋግምራ በሰሜን ጎንደር አካባቢ የሚገኙ ተፈናቃዮች ከአሁን በፊት የነበሩበት አካባቢ ነው። አካባቢው በድርቅ የሚጎዳ ከመሆኑ ጋር ተያይዞ ባለፈውም ዓመት ሁላችሁም የምታስታውሱት የበረሃም በጣም ተከስቶ የነበረበት ከመሆኑ ጋር ተያይዞ የድርቅ ክስተትም የተከሰተበት ከመሆኑ ጋር ተያይዞ ሰፊ ቁጥር ያለው ህዝብ ከፍተኛ የሆነ የምግብ ክፍተት ላይ የነበረ ህዝብ ነው። እንግዲህ ይሄ ችግር ባለበት ሁኔታ ይህ ጦርነት ሲከፈት ደግሞ የገበያ እንቅስቃሴ የለም፣ የንግድ እንቅስቃሴ የለም፣ ሰብአዊ እርዳታ ወይም ደግሞ በልማታዊ ሴፍትኔትም በኢመርጀንሲም የምናደርግላቸው ድጋፍ ሙሉ በሙሉ የተቋረጠበት ሁኔታ ነው ያለው። ስለዚህ የተፈናቀለው ወደ ተፈናቀለበት አካባቢ መጡ፣ ድጋፍ እየተደረገለት በተወሰነ መልኩ ድጋፍ እየተደረገለት ቢሆንም ከቤቱ ያለው ግን የልማታዊ ሴፍትኔት ተጠቃሚው፣ በተመሳሳይ በኢመርጀንሲ ድጋፍ የምናደርግላቸው የህብረተሰብ ክፍሎች ድጋፍ ልናደርስ የምንችልበት ሁኔታ እየተፈጠረ ያለ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ቀውስ እየተፈጠረ ያለበት ሁኔታ ያለ መሆኑን ለመግለጽ ነው። በጦርነቱ ምክንያት የሚደርስባቸውን ተጽዕኖ መደገፍ አልቻለም። ዓለም አቀፉ የእርዳታ ድርጅት ከቤት ንብረታቸው የተፈናቀሉ ግን ደግሞ በጦርነት ቀጠና ውስጥ ያሉ ሰዎችን መድረስ የሚቻልበትን መንገድ እንዲፈጥርም ጥሪ አቅርበዋል። እየገጠመን ያለ ችግር በመደበኛ የልማታ የሴፍትነት የምንረዳቸውን ዜጎች መርዳት አልቻልንም እያለን መርዳታቸውን በጦርነት ምክንያት። እዚህ ላይ ከፍተኛውን ድርሻ መወጣት የነበረበት ዓለም አቀፍ የተራዶ ድርጅቶች ነበር። ከዚህ አንጻር ዓለም አቀፍ ተራዶ ድርጅቶች ቆቦ ያሉ ህብረተሰቦች በምን ደረጃ ላይ ነው ያሉት? አላማጣ ያለ የህብረተሰብ ክፍል በምን ደረጃ ላይ ነው ያለው? ወላ ያለ የህብረተሰብ ክፍል በምን ሁኔታ ነው ያለው? ሰቆጣ ያለ የህብረተሰብ ክፍል በምን ሁኔታ ነው ያለው? አዳርቃይ አካባቢ ያለ ሰሜን ጎንደር ያለ የህብረተሰብ ክፍል በምን ሁኔታ ላይ ነው ያለ? ምን ችግር በጥሞታል? እሱን ችግር እንዴት እናሻግረው ብሎ ጦርነቱ በሚካሄድባቸው አካባቢዎች ገብቶ በመስራት በኩል መሰረታዊ የሆነ ችግር አለ። ስለዚህ አለም አቀፍ ማህበረሰብ ውስጥ ያለ አካል ገለልተኛ ሆኖ ገብቶ መደገፍ የሚችልበት እድል አለ። ከአሁን በፊት ሲደረግ እንደነበረው ሁሉ ሊደረግ ይገባል። በኤመርጀንሲ ድጋፍ የምንሰጣቸው የተፈናቀሉ ከሌላ አካባቢ መጠው ተፈናቅሎ እዛ ዞን ላይ የሚኖሩ የህብረተሰብ ክፍሎች መደገፍ አልቻለም። ስለዚህ ከአሁን በፊት የነበረብን ችግር ላይ ጦርነቱ ሲደረግ ችግሩን ከእንቅርት ላይ ጆሮ ደግፍ አድርጎታል። ይህን ችግር ለመፍታት ደግሞ በገለልተኝነት መንፈስ ድምፅ ለሌላቸው ድምፅ በመሆን መንፈስ ለተራቡ ዜጎች ችግራቸውን ለመፍታት በሚያስችል ስሜትና ሞራል ሁሉም አካል ሊረባረብ ይገባል። ስለዚህ የገለልተኝነት ችግርን ማስወገድ ሰብአዊነት ላይ ብቻ ትኩረት ማድረግ ከዓለም አቀፍ ትራዱ ድርጅቶችን ዓለም አቀፍ መንግስት ያልሆኑ ድርጅቶች ይጠበቃል። ስለዚህ ከአሁን በፊት የነበራቸው ሚና እጅግ በጣም ዝግጅ ካለፈው ሶስት ዓመት ወዲህ በሰው ሰራሽና በተፈጥሮ አደጋ ምክንያት በአማራ ክልል ከአንድ ሚሊየን 300 ሺህ በላይ ተፈናቃዮች እንደሚገኙ የገለጹት ኮሚሽነር ዘላለም ከእነዚህ ውስጥ ግማሽ ሚሊየን የሚሆኑት በጦርነቱ ምክንያት የተፈናቀሉና የእርዳታ እህል የሚሰጣቸው መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህርዳር። አመሰግናለሁ አስቴር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ዘገባ ደግሞ ከአምባ ያደርሰናል። የኢትዮጵያ ቴሌኮም ወይም ኢትዮ ቴሌኮም ትናንት በማዕከላዊ ምዕራብ ግዛት ከተሞች የፎርጂና ሌሎች ፈጣን የኢንተርኔት አገልግሎቶችን ማስጀመሩን አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬ ህይወት ታምሩ አገልግሎቱን በአምቦ ከተማ ተገኝተው ባስጀመሩበት ወቅት አምስት ከተሞችን ተጠቃሚ እንደሚያደርግም ገልጸዋል። ስራ አስፈጻሚዋ አገልግሎቱን ያስጀምሩበት ምክንያት ሲያስረዱም ለደንበኞች የተቀላጠፈ አገልግሎት ለመስጠት ነው ብለዋል። የኢትዮ ቴሌኮም በምዕራብ ኦሮሚያ ወለጋ ዞኖች ውስጥ የኢንተርኔት አገልግሎት መቋረጡን አስመልክቶ ግን የሰጠው ምላሽ የለም ይለናል። በዚህ ዙሪያ ምላሽ ለማግኘት ያደረገው ጥረት ያለመሳካቱን ገልጾ ናኮር መልካ ተከታዩን አድርሶናል። ትናንት በአምቦ ከተማ ተገኝተው የአገልግሎቱ መጀመሪያ በሰሩት የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ናቸው። የፎርጂ ወይም አራተኛው ትውልድ እና ኤልቲኢ አድቫንስድ የተባለው ፈጣን የኢንተርኔት አገልግሎት በማዕከላዊ ምዕራብ ሪጅን ለሚገኙ አምስት ከተሞች ያገለግላል ብለዋል። እነዚህም ከተሞች አምቦ፣ ቡራዩ፣ ሆለታ፣ ሰበታና ወሊሶ መሆናቸውን ገልጸው ከዚህ ቀደም ካለው ስሪጂ ይለያል ያሉበትን ምክንያት ስራ አስፈጻሚዋ አስረድተዋል። የመጀመሪያው ፍጥነቱ ነው። ሁለተኛው ደግሞ አስተማማኝነቱ ነው ማለት ነው። ዛሬ ከምትጠቀሙበት ስሪጂ አድቫንስድ ፎርጂው 14 እጥፍ ፍጥነት አለው። እንደዚሁም ከፎርጂ አንጻር ደግሞ ካያችሁት አድቫንስድ ፎርጂ አራት እጥፍ ፍጥነት ይኖረዋል። አሁንም ፎርጂውን ከስሪጂ አንጻር ስናነጻጽረው ሶስት እጥፍ ፍጥነት አለው ማለት ነው ለዳውንሎድ ለማውረድ የምንለው ማለት ነው። የምታገኙት ስፒድ ሜጋባይት ፐር ሴከንድ በጥሩ ኔትወርክ ስሪጅ ላይ እስከ አንድ ሜጋባይት ነበር የምታገኙት ማለት ነው። ስለዚህ በአድቫንስድ ፎርጂ እስከ ስልሳ ልሳ ሜጋባይት ፐር ሴከንድ ልታገኙ ትችላላችሁ። እንደዚህ አይነት ኢንተርኔት ፍጥነት ብዙ ጊዜ የምናውቀው በስሪጂ ሳይሆን በብሮድባንድ አገልግሎት ነው አደለ፣ ሀያ ሜግ ፎር ሜግ የምንለው። አሁን በፎርጂያችሁ በርካታ ስራዎችን ማህበራዊ እንደዚሁም ደግሞ ኢኮኖሚያዊ እንቅስቃሴ፣ የንግድ ስራዎታችሁን ሁሉ ልታሳልጡበት ትችላላችሁ ማለት ነው ኩባንያው ያስጀመረው የፎርጂና ኤልቲኢ አድቫንስ አገልግሎትን በመቶ ስድስት ከተሞች ለማስፋፋት እቅድ እንዳላቸው ወይዘሪት ፍሬዎት ገልጸዋል። በማዕከላዊ ምዕራብ ሪጅን ስላሉ ደንበኞቻቸው ሁኔታም ተከታዩም ብለዋል በአምቦ ቡራዩ ወሊሶ እንደዚሁም ሆለታ እና ሰበታ ላይ ያሉ ወደ 334ሺ የሚሆኑ ደንበኞቻችን ይህን አገልግሎት ማግኘት ይችላሉ አሁን ላይ በእነዚህ አካባቢዎች አጠቃላይ 125ሺ ደንበኞቻችን የዴታ ተጠቃሚዎች ናቸው ያው ማስፋፊያ ስናደርግ ፎርጂ ወይም አድቫንስድ ኤልቲም ስንል የኢንተርኔት ፍላጎትን ታሳቢ ማድረግ ይጠበቅበታል ማለት ነው ዋና ስራ አስፈጻሚዋ አገልግሎቱ ለኢኮኖሚና ማህበራዊ እንቅስቃሴ ይኖረዋል ያሉትን ፋይዳ እንዲገልጸዋል። አሁን ላይ ያለው የኢኮኖሚ እንቅስቃሴ በሰፊው ያው ኢንተርኔት ኢኮኖሚ የምንለው ነው ወይም ዲጂታል ኢኮኖሚ የምንለው ነው። ስለዚህ ንግዳችሁን ለማሳለጥ ከቦታ ቦታ ብዙ ሳትዘዋወሩ ምናልባት ከአምቦ ላይ ሆናችሁ አዲስ አበባ ላይ ወይም ከአምቦ ሆናችሁ ባህር ዳር ንግድን ለማሳለጥ ብትፈልጉ ሌሎችም ከተሞች ላይ እንደዚሁ ማለት ነው፣ በቀላሉ የንግድ ስርዓታችሁን ሲስተማችሁን ዘርግታችሁ መገናኘት የምትችሉበት ነው ማለት ነው። ስለዚህ ለሰራተኞቻችሁ ኩባንያችሁ ያለውን ሲስተም በቀላሉ አክሰ ማድረግ እንዲችል ካሉበት ሆኖ ስራ መስራት እንዲችል በተለይም አሁን ባለንበት ነባራዊ ሁኔታ ኮቪድ ብዙ ርቀት ጠብቀን እንድንሰራ ማስገደዱን ተከትሎ ደግሞ ብዙ ተቋማት ሲስተማቸውን ዲታላይዝ እንዲያደርጉ እያስገደደ መጥቷል ማለት ነው። እሱን ያደረጉ ተቋማት ደግሞ ኮቪድ ያመጣውን ጫና መቋቋም ችለዋል። በእኛም ሀገር ነባራዊ ሁኔታ እሱኑ ይመስላል ማለት ነው። የአምቦ ከንቲባ አቶ ሳሉ ድሪብሳም አገልግሎቱ በከተማቸው መጀመሩን በተመለከተ ያሉታ አላቸው። ፎር ጂ ነው ፋይዳን እኒቀቡ ጎላና ከን ዱራራ ሰፍንሳ ጉዳ ዋን ታፍ አገልግሎቱ ከፍተኛ ጠቀሜታ ያለው በመሆኑ አንድ ሰው ጊዜውን እንዲቆጥብና የተለያዩ አገልግሎቶች እንዲያገኝ ያደርጋል። የመሰረተ ልማቱ ቢሟላ ለትምህርት ተቋማትም ለመስሪያ ቤቶቻችንም ጠቀሜታው የጎላ ነው ብለን እናስባለን ብለዋል። ኢትዮ ቴሌኮም በምዕራብ ኦሮሚያ ወለጋ ዞኖች አንዳንድ ቦታዎች ሰሞኑን የኢንተርኔት አገልግሎት መቋረጡን በተመለከተ የሰጠው ማብራሪያ የለም በምዕራብ ግብሩ ላይም ከተቋሙ ስራ አስኪያጆች ስለ ጉዳዩ ለማወቅ ያደረግነው ጥረት ለጊዜው አልተሳካም የተቋሙ ምዕራብ ሪጅን ከሳምንታት በፊት ለቪኦኤ እንዳስታወቀው አገልግሎቱ በቴክኒክ ብልሽት የተቋረጠባቸው ስፍራዎች ላይ ጥገና እያደረገ መሆኑን እና በቴክኒክ እክል ያልተቋረጠባቸውን ስፍራዎች በተመለከተ ግን ለተቋሙ ኃላፊዎች ማሳወቁ መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። አመሰግናለሁ ናኮር። የቀድሞው የቻድ ፕሬዚዳንት ሂሴን ሀብሬ በ79 ዓመታቸው ከትናንት በስቲያ በኮቪድ-19 ሳቢያ ሕይወታቸው አልፏል። ሀብሬ ያረፉት በጦር ወንጀል እና በሰብአዊ ፍጡር ላይ ወንጀል በመፈጸም ሴኔጋል ውስጥ የተበየነባቸውን የዕድሜ ልክ ስርዓት በጀመሩ በአምስተኛው ዓመታቸው ነው። በአንድ የአፍሪቃ አገር ርዕሰ ብሔር ላይ የነበረ ሰው በስልጣን ላይ በነበረበት ዘመን በተፈጸመ ወንጀል በሌላ የአፍሪቃ አገር ፍርድ ቤት ሲዳኝ፣ ሴኔጋል ውስጥ የተካሄደው የቀድሞ የቻድ ፕሬዚዳንት የፍርድ ሂደት የመጀመሪያው ነው። ሆኖም ከዳካር አኒካ ሀመርሽክ ባጠናቀረችው በዚህ ዘገባ ፍትህ ያለ ህንከን ተከናውኗል ማለት እንዳልሆነ አመልክታለች። ቆንጅታየ እንዲት አቅርበዋለች። ሂሴን ሀብሬ እንደ አውሮፓውያን አቆጣጠር ከ1982 እስከ 1990 ዓ ም የቻድ ፕሬዚደንት በነበሩበት ዘመን በሳቸው አገዛዝ ስር በብዙ አስር ሺዎች የተቆጠሩ ሰዎች ተገድለዋል፣ ሰቆቃ ተፈጽሞባቸዋል። ራሳቸውም ሴቶችን አስገድደው ደፍረዋል፣ ለወሲባዊ ፍላጎት መጠቀሚያ እንዲሆኗቸው አግተዋል ተብለውም ተወንጅለዋል። ሀብሬ ስልጣን ላይ በነበሩበት ዘመን ሰሜናዊ ቻድን ከሊቢያ ወረራ እንዲከላከሉ ዩናይትድ ስቴትስ እና ፈረንሳይ እገዛ አድርገውላቸዋል። ሀብሬ እንደ አውሮፓውያን አቆጣጠር በ2016 ዓ ም ሴኔጋል ላይ ባስቻለው ፍርድ ቤት በጦር ወንጀል እና በሰብአዊ ፍጡር ላይ ወንጀል በመፈጸም የዕድሜ ልክ እስራት ተፈርዶባቸው በታሰሩ በአምስተኛ ዓመታቸው ነው በኮቪድ ምክንያት በሰባ ዘጠኝ ዓመታቸው ሕይወታቸው ያለፈው። አላን ኪንጋሪ ዳካር በሚገኘው የጸጥታ ጥናቶች ተቋም የምዕራብ አፍሪካ የተደራጁ ወንጀሎች ክትትል አስተባባሪ ናቸው። እንዲህ ይላሉ። ወሰን የማይገድበው የፍርድ ቤት ስልጣን አፍሪካ ውስጥ ለመጀመሪያ ጊዜ ተግባራዊ የሆነበት ሂደት ነበረ። አንድ የቀድሞ ርዕሰ ብሔር አስገድዶ የመድፈር ወንጀል ፈጽሟል ተብሎ በፍርድ ቤት የጥፋተኝነት ውሳኔ ተሰጠ። ይህም ለመጀመሪያ ጊዜ ነው። በሌላ በኩል ስናየው ግን ይህ የሆነው ሀብሬ ከቻድ ፕሬዚዳንትነት ከተወገዱ ከ26 ዓመታት በኋላ ነው። ሂሴን ሀብሬ ፍርዳቸውን እንዲያገኙ ሰለባዎቻቸውና ከነሱ ጎን የቆሙ ደጋፊዎቻቸው በነዚያ አያሌ ዓመታት ብርቱ ጥረት አድርገዋል። ሪድ ብሮዲ የዓለም አቀፍ የህግ ጠበብት ኮሚሽን አባልና የሰብአዊ መብቶች ጠበቃ ናቸው። እንደ አውሮፓውያን አቆጣጠር ከሺ ዘጠኝ መቶ ዘጠና ዘጠኝ ጀምረው ከሀብሬ ሰለባዎች ጋር አብረው ሰርተዋል። ሰቆቃ የደረሰባቸው ሰለባዎች ፈጽሞ ተስፋ ሳይቆርጡ በመታገል አንድ አምባገነን አፍሪቃ ውስጥ በአፍሪቃዊ ችሎት ፍርዱን እንዲያገኝ አድርገዋል። ይህ እጅግ ከፍተኛ የሆነ ክንዋኔ ነው። እኔም ይህ በመሆኑ የምኮራበት ነው። ድርጊቱ የተፈጸመባቸው ሰለባዎችም እንደሚኮሩ አምናለሁ። በቀድሞው አምባገነን ከተፈጸሙ ወንጀሎች ሰለባዎች መካከል አንዱ ክሌመንት አባይ ፉታ ይባላሉ። የአምባገነኑ አገዛዝ ሰለባዎች ማህበር ፕሬዚደንት ናቸው። ታስረው ለአራት ዓመታት በአገዛዙ ሰቆቃ ተፈጽሞባቸዋል። ያ ብቻ ሳይሆን አብረዋቸው የታሰሩ ሌሎች ብዙዎች ሲገደሉ፣ ሲሰቃዩ፣ ወሲባዊ ጥቃት ሲፈጸምባቸው አይተዋል። የገደሏቸውን ሰዎች መቃብር አስቆፍረውኛል ሲሉ ያስታውሳሉ ሎስ ሴን አብሬ ተ ኮንዳ ቱት ላፍሪክ ሂሴን ሀብሬ ወንጀለኛ ተብለው ሲፈረድባቸው መላው የአፍሪካ ህዝብ ነው በደስታ የፈነጠዘው ብለዋል ክላመንት። ምክንያቱም አፍሪካውያን በራሳቸው መሬት ላይ ላምባገነኖች ፍርዳቸውን መስጠት እንደሚችሉ ያስመሰከሩበት ነውና ሲሉም አክለዋል። በሂሴን ሀብሬ ላይ የደረሰው ላምባገነኖች ሁሉ ትምህርት ሊሆን ይገባል ሲሉም በመቀጠል ይናገራሉ። ልትደበቁ አትችሉም። ፍትህ በፀሐይ ትመሰላለች። የትም ብትሆኑ ታገኛችኋለች ብለዋል። ሀብሬና የቻድ መንግስት ለክሌመንት አባይ ፉታና ለሌሎችም ሰለባዎች በብዙ አስር ሚሊዮን ዶላር የተቆጠረ ካሳ እንዲከፍሉ በፍርድ ቤቱ ትዕዛዝ ተሰጥቷቸዋል። ይህንኑ የሚያስፈጽም ተቋም የአፍሪካ ህብረት እንዲያቋቁም ኃላፊነት ተሰጥቶታል። ተቋሙ እስካሁን አልተመሰረተም፣ ሰለባዎቹም አንዲትም ሳንቲም አላገኙም። አባይ ፉታ አሁንም ካሳችንን እንዲያሰጡን የሴኔጋልን መንግስትና የአፍሪካ ህብረትን መወትወታችንን እንቀጥላለን ብለዋል። ቆንጅትን አመሰግናለሁ። አድማጮች፣ ለአርብ ምሽት ምርጥ ዜማ እድል ያገኘን ይመስላል። ጥላሁን ገሰሰ ነው የሚጫወትልን፣ አይቋቋምሽማ የተሰኘውን ተወዳጅ ዜማውን Thank sa ta ciras nella kaşın vardı. Bun çişiye mi masla var? Ye var. Ay sekon ርቀት የጥርስሽ ንጣት ይመስላል ወረቀት ከውበትሽ በላይ ጠባይን ጨምሮ አቋቋም ሽማ ሟቹ የሙዚቃውን ንጉሥ ጥላሁን ገሰሰ እንዳቀነቀነን ነበር የሰማ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ አበቃ። ነገ ምሽት 3 ሰዓት ላይ እንመለሳለን። ለዛሬው አሉላ ከበደ አስተናጋጃችሁ።